ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት አራት 2014 ስርጭታችን ጀመረ። they were also አባሎቻችን በደሴና ወልድያ የነበሩ ሲሆን በቆይታቸው ያስገድዶ መደፈር ጥቃት ለደረሰባቸው ሴቶች እንዲያገለግል ሁለት ሺህ የሴቶች ንጽህና መጠበቂያ ቁሳቁሶችን፣ የልብስና የጥርስ ሳሙና፣ የጥርስ ቡርሽ እንዲሁም በፀሐይ ኃይል የሚሰራ የእጅ ባትሪ አበርክተውላቸዋል። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቃል አቀባይ ፋጢማ ሳኮርን እነ የሰማችኋቸው ኮሚቴው ሰሞኑን አማራ ክልል ለሚገኙ ተጎጂዎች ያቀረበውን የቁሳቁስ አቅርቦት በተመለከተ ዝርዝሩን ቆየት ብለው ያስረዱናል። ከዚህ በተጨማሪ ከደቡብ ሱዳን ድንበር አቋርተው ኢትዮጵያ ጋምቤል ላይ ገቡ የሙርሌ ታጣቂዎች ትናንት ሶስት ሰዎችን መግደላቸውንና ሁለት የደቡብ ሱዳን ስደተኞችን ማቁሰላቸውን ክልሉ አስታውቋል። ኦፌኮ በሳውዲ አረቢያ እስር ቤት ውስጥ ለሚገኙ ለኢትዮጵያውያን ዜጎች መንግስት በአስቸኳይ ሊደርስላቸው ይገባል ሲልም አስታውቋል። እነዚህና ሌሎች ዝግጅቶች በምሽቱ እናስደምጣቸዋለን። ፕሮግራሙን እየመራ የሚቆየው ሀብታም ስዩም ነኝ። በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ አብሮናል። በምስልና ድምፅ ቅንብሩ ከኤልያስ በተጨማሪ ሲሳይ አሸናፊና ግርማ ደገፋም አብረን አሉ። የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ሲዮን ግርማ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩም እንጋብዛለን። አስቀድመን አጫጭር የዓለም ዜናዎችን እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ትላንት መላይቱ ሱዳን አውራ ጎዳናዎቿ በሰላማዊ ሰልፈኞች ተሞልተው ውለዋል። የሱዳን የጸጥታ ኃላፊዎችም በመላ አገሪቱ የተቀጣጠለውን የተቃውሞ ሰልፍ ለማስቆም አስለቃሽ ጭስ ተጠቅመዋል። የደንገረመው ዝርዝሩን ይዛለች። ትላንት ሐሙስ በሱዳን ወታደራዊ መፈንቅለ መንግስቱን የሚቃወሙ በሺዎች የሚቆጠሩና በአብዛኛው ወጣት ወንዶችና ሴቶች የተቀላቀሉበት ሰላማዊ ሰልፍ ተካሂዷል። ዋና ከተማዋ ካርቱም ያሉ ሰልፈኞች ወደ ብሔራዊ መንግስቱ ያቀኑ ሲሆን በመላው ሀገሪቱ ያሉ ሰልፈኞቹ ወታደራዊው መንግስት ስልጣን እንዲመልስ ጠይቀዋል። ጃፋር ከድር የፖለቲካ አክቲቪስት ናቸው። የሱዳን አክቲቪስቶች በካርቱም በጀሺራ እና በምስራቅ ዳርፉር ሳይቀር የማያቋርጡ አብዮቶችን ቀጥለዋል። ይሄ አብዮት ግቡ የሆነው አብዱልፈታ አልቡርሃንና ጀነራል መሐመድ ሀምዳን ዳግሎን መፈንቅለ መንግስት በመሻር ዴሞክራሲያዊና በሲቪል አስተዳደር የሚመራ አገር ሳይመሰረት አይመለስም። የሱዳን ባንዲራንና በሰልፍ ላይ ህይወታቸው ያለፉ ሰዎችን ፎቶዎች ያነገቡና በከፍተኛ ድምጽ መፈክሮችን የሚያሰሙ ሰልፈኞች መፈንቅለ መንግስቱን በመቃወም ሀገሪቱ ያቋረጠችውን በሲቪሎች የሚመራ ዴሞክራሲያዊ የሆነ መንግስት ሽግግር እየጠየቁ ይገኛሉ። ሰልፈኞቹን ለመበተንም ፖሊስ አስለቃሽ ጭስና የፕላስቲክ ጥይት የተኮሰ ሲሆን ድንጋይ በሚወረውሩ አድመኞችም ላይ ውሃ ረጭቷል። ኳድ በሚል መጠሪያ የሚታወቀው የአራት ሀገሮች መደበኛ ያልሆነ ቡድን አባላት ዩናይትድ ስቴትስ፣ አውስትራሊያ፣ ጃፓንና ህንድ የኢንዶ ፓሲፊክ አካባቢ ሌሎችን አስገድደው አንዳች እንዲያደርጉ ከሚከናወን ማናቸውም ድርጊት የጸዳ መሆኑን ለማረጋገጥ ባሉት እቅድ ዙሪያ ያላቸውን ትብብር ለማጠናከር ቃል ገብተዋል። እያደገ ባለው ኢኮኖሚያዊ እንቅስቃሴዋና እያሳየች ነው ባሉት ወታደራዊ መስፋፋት ሳቢያ በቻይና ላይ ከተነጣጠረውና በተዘዋዋሪም ከተገለጸው ማስጠንቀቂያ ያዘለ መልእክታቸው በተጨማሪ የአራቱ አገሮች ከፍተኛ ዲፕሎማቶች የአየር ንብረት ለውጥን ለመቋቋም፣ የኮቪድ ወረርሽኝን ለመከላከልና ሌሎች ስጋቶችን በሚመለከቱ ርዕሰ ጉዳዮች ዙሪያ መክረዋል። የውጭ ጉዳይ ሚኒስትሮቹ የሰብአዊ እርዳታ፣ የጸረ ሽብር፣ የሳይበርና የባህር ደህንነት ጥበቃን እንዲሁም ብርቱ ፈተና የገጠመውን ዓለም አቀፍ የምርቶች አቅርቦት በተመለከቱ ጉዳዮች ዙሪያም ተባብረው ለመስራት ቃል ገብተዋል። ከቡድኑ መሰረታዊ የትኩረት አድማስ ውጭ ቢሆንም ሞስኮን አለም አቀፍ ደንቦችን መሰረት ላደረገ ስርዓት ፈተና ደቃኝ አድርገው የሳሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቡድናቸው አለም አቀፉ ስርዓት ተጠብቆ እንዲቆይ ያደርጋል ሲሉ የተናገሩትን ጨምሮ በዩክሬን ጉዳይ በምዕራቡ ዓለምና በሩሲያ መካከል እየተባባሰ የመጣውን ቀውስና ፍጥጫ ዋነኛ የመነጋገሪያ አጀንዳቸው አድርገዋል። የአፍሪካ የኮቪድ-19 አሀዝ ከተዘገበው በብዙ እጅ እንደሚበልጥ ተነገረ። በአፍሪካ የኮቪድ ወረርሽኝ የተሰራጨበትን መጠን የሚያሳዩ አሃዞች እስካሁን ከተዘገበውና ከሚታወቀው በሰባት እጅ ሊበልጡ እንደሚችሉ፣ የሟቾቹም ቁጥር ከሁለት እስከ ሶስት እጅ እጥፍ በላይ ሊሆን እንደሚችል የዓለም ጤና ድርጅት የአፍሪቃ ዲሬክተር ተናገሩ። በአጉሪቱ ያለንን የክትትል ስርዓታችን የሚመለከቱ ችግሮች፣ ለምሳሌ ያህል የምርመራ ቁሳቁስ አቅርቦቶችና ሰዎች ለመመርመር ያላቸውን እድል ማነስ እናውቃለን ያሉት የአህጉራዊው ፕሮግራም ዲሬክተር ዶክተር ማትሺዲሶ ሞኤቲ ትላንት ሐሙስ ይህንኑ አስመልክቶ በሰጡት ዝርዝር መግለጫ ይሄም ጉዳዩን አቅልለው እንዲመለከቱ አድርጎታል ብለዋል። የህዝብ ጤና አጠባበቅ ባለስልጣናት በአፍሪቃ ለኮሮና ቫይረስ የተጋለጡና በዚህም ሳቢያ ለህልፈት የተዳረጉ ሰዎች ቁጥር ከትክክለኛው አሃዝ በእጅጉ አንሶ ሊመዘገብ መቻሉን መረዳት ያስፈልጋል ሲሉ ነው ያስጠነቀቁት። የህንድ ጤና ጥበቃ ሚኒስትር በበኩሉ በዛሬው ዕለት 58,077 አዳዲስ የኮቪድ-19 ተጋላጮችን ዘግቧል። ልክ እንደ አፍሪቃም ሁሉ በህንድም የተዘገቡት የኮቪድ አሃዞች ከትክክለኛው ያነሱ ሊሆኑ መቻላቸውን አመልክተው የጤና ባለስልጣናቱ አስጠንቅቀዋል። በሌላ የኮቪድ ዜና ቁጥራቸው እስከ ሶስት ሺህ የሚደርሱ የኒውዮርክ ከተማ ማዘጋጃ ቤት ሰራተኞች የኮቪድ-19 ክትባት እንዲከተቡ የሚጠይቀውን የከተማይቱን አስተዳደር ትእዛዝ አክብረው ካልተገኙ ከዛሬ ጀምሮ ስራቸውን የማቋረጥ እጣ ሊገጥማቸው ይችላል። ቀደም ሲል አንዳንድ ሰራተኞች ተቃውሞ ቢያደርጉም የከተማዪቱ ከንቲባ ኤሪክ አዳምስ ግን ከእርሳቸው በፊት በነበሩት ከንቲባ ቢል ደብላዚዮ የተቀመጠውን ሁሉም ሰራተኞች እንዲከተቡ የሚጠይቀውን ፖሊሲ ሳያጥፉ እንዲጸና አድርገው ቀጥለዋል። ሰራተኞች እንዲባረሩ አናደርግም ስራቸውን እንዲያቆሙ ነው የምንጠይቀው ነበር ያሉት አዳምስ፣ ስለ ውሳኔው ሲናገሩ የእሳት አደጋ ተከላካይ ሰራተኞችና የፖሊስ አባላትም ድንጋጌው ከሚመለከታቸውና ተፈጻሚ ከሚደረግባቸው ውስጥ መሆናቸው ይታወቃል። ይህ በእንዲህ እንዳለ በፓሪስና በብራስልስ ባለሥልጣናት በካናዳዋ ዋና ከተማ ኦታዋ የተጀመረውን የመሰለ የረዥም ርቀት ተጓዥ ከባድ መኪኖች አሽከርካሪዎች የሚያደርጓቸውን የጸረ ኮቪድ ሕግጋት ላይ የተነጣጠሩ ተቃውሞዎች ወደ ከተሞች እንዲገቡ እንደማይፈቅዱ አስጠነቀቁ። በፈረንሳይ ከከባድ መኪና አሽከርካሪዎቹ ተቃውሞ አድራጊዎች ከፊል ያህሉ በሳምንቱ መጨረሻ ላይ ያካሄዱ ላቀዱት ሰልፍ ወደ ፓሪስ በማቅናት ላይ መሆናቸው ታውቋል። በቤልጅየም ተመሳሳይ ተቃውሞ ለፊታችን ሰኞ የካቲት ሰባት 2014 ታቅዷል። በሌላ በኩል የጃንስ ሀፕኪንስ የኮሮና ቫይረስ መረጃ ማዕከል ዛሬ ይፋ ባደረገው መረጃ መሠረት፣ በዓለም አቀፍ ደረጃ ለኮቪድ-19 የተጋለጠው ሰው ቁጥር ከ46 ሚሊዮን በላይ ሲደርስ ቁጥራቸው 6 ሚሊዮን የሚደርሱ ሰዎች በወረርሽኙ ሳቢያ ለህልፈት መዳረጋቸውንም አመልክቷል። በዓለም ዙሪያ እስካሁን የተሰጠው የጸረ ኮቪድ ክትባት መጠን ደግሞ ከ10 ቢሊዮን በላይ መድረሱን የማዕከሉ መረጃ ጠቁሟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የካናዳ ከባድ ጭነት ማመላለሻ አሽከርካሪዎች አሁንም ድንበሩን እንደዘጉ ነው። በካናዳ የኮቪድ-19 የጤና ህግጋትን በመቃወም የተጀመረው ና ወደ ሌሎች አካባቢዎችም እየተዛመተ ያለው በከባድ መኪና አሽከርካሪዎች የተመራ እንቅስቃሴ ወደ ዩናይት ስቴትስ የሚያስገባውንና ከዩናይት ስቴትስም የሚያስወጣውን የድንበር መተላለፊያ መዝጋት ተከትሎ ዋሽንግተን በሁለቱ ሀገሮች የጋራ ድንበር ላይ የተፈጠረ ሁኔታ እንዲስተካከል ትላንት የካናዳ መንግስት የፌዴራል ኃይሎች መተላለፊያውን በዘጉ ወገኖች ላይ እርምጃ እንዲወስዱ ስትል በስተሰሜን የምታዋስናት ጎረቤቷን ጠይቃለች። የካናዳዊቱን ኦንታሪዮንና የዩናይት ስቴትሷን ዲትሮይትን ከተማ የሚያገናኘውና አምባሳደር ድልድይ በመባል የሚታወቀው ቁልፍ መተላለፊያ ለቀናት መዘጋቱን ጨምሮ የተለያዩ የድንበር መተላለፊያዎች መዘጋት በንግድ እንቅስቃሴው ላይ አሉታዊ ተጽዕኖ ማሳደሩ ተዘገበ። ዋና ዋና የአውቶሞቢል ሰሪዎች በዚሁ ሳቢያ በበርካታ ፋብሪካዎቻቸው የምርታቸውን መጠን ለመቀነስ መገደዳቸው ታውቋል። በምዕራብ ካናዳዊቱ ግዛት አልበርታም ሁለተኛው ዋና የድንበር መተላለፊያ ለቀናት እንደተዘጋ ሲሆን፣ ትላንት ሐሙስ ሌላ ሶስተኛ መተላለፊያ በማዕከላዊ ማኒቶባ ተዘግተዋል። የቀድሞ የኤርትራ ኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስ አረፉ። ከትላንት በስቲያ አረቡዕ በ94 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ የኤርትራ ኦርቶዶክስ ቤተ ክርስቲያን መሪ ሊቀ ጳጳስ አቡነ አንጦኒዮስ የቀብር ሥነ ሥርዓታቸው ትላንት የካቲት 3 2014 ዓ ም ሰዓፋ በሚገኘው የትውልድ መንደራቸው አባ አንድሪያስ ገዳም ከጠዋቱ 3 ሰዓት ላይ ተፈጽሟል። ሊቀ ጳጳስ አቡነ አንጦኒዎስ ከአስር ዓመታት በላይ በኤርትራ በቁም ስር አሳልፈዋል። መንግስት በሃይማኖት ጉዳይ ጣልቃ ይግባ በሚለው ጠንካራ አቋማቸውና የፖለቲካ እስረኞች እንዲፈቱ በመጠየቃቸው እንደ አውሮፓውያን የዘመን አቆጣጠር ከ2006 ዓ ም አንስቶ ከቤተ ክርስቲያኒቱ መሪነታቸው እንዲነሱ መደረጋቸውና እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም ለአጭር ጊዜ ከተፈቀደላቸውና ወዲያው ከተቋረጠው በስተቀር እስከ ዕለተ ሞታቸው ድረስ በቁም ስር እንዲቆዩ መደረጋቸውም ይታወቃል። በዚህም የዜጎች መብት በመጣስ የሚወነጀለው የኤርትራ መንግስት ከመብት ድርጅቶች፣ ከአውሮፓ ፓርላማ፣ ከፈረንሳይ እና ከዩናይት ስቴትስ መንግስታት ትችት ሲቀርብበት ቆይተዋል። አቡነ አንጦኒዎስ የነበሩበትን ሁኔታ በህሊና እስረኝነት የምትመለከተው ዩናይት ስቴትስ እስራቸው የሃይማኖት ነጻነትን የተጋፋ ነው ብላ ነበር። አስመራ የሚገኘው የዩናይት ስቴትስ ኤምባሲም በትላንትናው ዕለት ባወጣው የሀዘን መግለጫ መልእክቱ ከአስራ አምስት ዓመታት በላይ የቁም እስር ላይ በቆዩት የኤርትራ ኦርቶዶክስ ተዋሕዶ ቤት ሊቀ ጳጳስ አቡነ አንጦኒዮስ ማለፍ ከፍተኛ ሀዘን ተሰምቶናል ብለዋል። የዩናይት ስቴትሱ የዓለም አቀፍ ሃይማኖት ነጻነት ኮሚሽን እንደዘገበው እንደ አውሮፓውያን የዘመን አቆጣጠር ሐምሌ 12 1927 ዓ ም የተወለዱት አቡነ አንጦኒዮስ በአምስት ዓመት እድሜያቸው ነበር ትምህርታቸውን እንዲከታተሉ ወደ ገዳም የገቡት። እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ ም ነበር ሶስተኛው የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ነው የተሾሙት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚ ላይ አበቃ። መልካም ጤና ይስጥልኝ። እንደምን አመሻችሁ። ከሰዓት የዓለም ዜናዎች ጋር አሉላቀ አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ1925 ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ የካቲት አራት 2014 ዓ ም የምሽት ስርጭታችን ነው እያዳመጣችሁ የምትገኙት። አሁን እንግዲህ ያው ቤተሰብ የሰጠንን ካገኘን በልተን እናዳለን፣ ካላገኘን ችግር ላይ ወድቀናል። ያለፉት ስምንት ወራት ወደ ትግራይ ክልል ነዳጅ ባለመግባቱ መቸገራቸውን ከገለጹ የመቀሌ ነዋሪዎች አስተያየት የተቀነጨበ ነው። በሁለተኛው አጋማሽ ይቀርባል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በአሁኑ ሰዓት በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ርዕሳችን እንሻገር። ዓለም አቀፉ የቀይ መስቀል ኮሚቴ በደሴና ወልዲያ አስገድዶ መድፈር ለተፈጸመባቸው ሴቶች ልዩ እንክብካቤ ቁሳቁሶችን መስጠቱን አስታውቋል። ኮሚቴው በአማራና አፋር ክልሎች የሕክምና ቁሳቁሶች የጥሬ ገንዘብና ሌሎች ድጋፎችንም ማበርከቱን አስታውቋል። መድኃኒቶችና የሕክምና ቁሳቁሶችን ወደ ትግራይ የሚያደርሱ በረራዎች አስራ አምስት መድረሳቸውም ተገልጿል። አዲስ ቸኮል ዓለም አቀፉ የቀይ መስቀል ኮሚቴ በደሴና ወልዲያ ተገደው ለተደፈሩ ሴቶች መገልገያ የሚሆን ሁለት ሺህ የንጽህና መጠበቂያ ቁሳቁሶች መስጠቱን የኮሚቴው የኢትዮጵያ ቃል አቀባይ ፋቲማ ሳኮር ለአሜሪካ ድምጽ አስታውቀዋል። አባሎቻችን በደሴና ወልዲያ የነበሩ ሲሆን በቆይታቸው ያስገድዶ መደፈር ጥቃት ለደረሰባቸው ሴቶች እንዲያገለግል ሁለት ሺ ሽግ የሴቶች ንጽህና መጠበቂያ ቁሳቁሶችን፣ የልብስና የጥርስ ሳሙና፣ የጥርስ ቡርሽ እንዲሁም በፀሐይ ኃይል የሚሰራ የእጅ ባትሪ አበርክተውላቸዋል። ዓለም አቀፉ የቀይ መስቀል ኮሚቴ ድጋፉ ለሕክምና ተቋማቱ ሰጦ የሕክምና ተቋማቱ ደግሞ ለተጎጂዎች የሚሰጡ በመሆናቸው በዚህ ድጋፍ ተጠቃሚ የሆኑ ያስገድዶ መድፈር ተጠቃሚዎችን ቁጥር እንደማያውቁ ቃል አቀባዩ ፋቲማ ሳኮር ተናግረዋል። ከትግራይ ወደ አማራ ና አፋር ክልል ተስፋፍቶ በነበረው ጦርነት በቡድንና ና በተናጥል ያስገድዶ መድፈር ወንጀሎች ና ሌሎችም የሰብአዊ ድርጊቶች በህዋት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን ና አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የመብት ተሟጋጅ ቡድን ሪፖርት ማውጣታቸው ይታወሳል። የዓለም አቀፍ ቀይ መስቀል ኮሚቴ ተገደው ፈሩ ሴቶች ካደረገው ድጋፍ ባሻገር በዚህ ሳምንት ከአማራ ክልል የተመለሱ የህክምና ቡድን አባላቱ በመቄት፣ ላሊበላ ና ዋድላ ወረዳዎች ለሚገኙ የጤና ጣቢያዎች መድኃኒቶች ና የህክምና ቁሳቁሶች መስጠታቸውንም ቃል አቀባይዋ ተናግረዋል። በደብረ ታቦር፣ ጎንደር ና ባህር ዳር ለሚገኙ የኢትዮጵያ ቀይ መስቀል ቅርንጫፎች አምቡላንሶችም ለወሊድ የሚያስፈልጉ ግብአቶች ጭምር የተሟሉለት የመጀመሪያ እርዳታ መስጫ ቁሳቁሶች ድጋፍ ማድረጉንም ፋቲማ ሳኮር ተናግረዋል። የዓለም አቀፉ ቀይ መስቀል ኮሚቴ በኦሮሚያ ክልል ቡኖ በደሌ ቄለም ወለጋና ምስራቅ ወለጋ ዞኖች ተበላሽተው የነበሩ በእጅ በመግፋት የሚሰሩ 31 የንጹህ መጠጥ አምባ አምባዎችን ጠግኖ ስራ ማስጀመሩን የተናገሩት ፋቲማ ሳኮር በአፋር ክልልም እርዳታ ማድረሳቸውን ገልጸዋል። ዓለም አቀፉ የቀይ መስቀል ኮሚቴ አባላት ወደ አፋር ክልል ተጉዘው ለ12,000 ሰዎች ለቤት ውስጥ መገልገያ የሚጠቅሙ እንደ የማብሰያ እቃዎች ፍራሽና በፀሐይ ብርሃን የሚሰሩ መብራቶችን አከፋፍለው ተመልሰዋል። ኮሚቴው በሶማሌና ኦሮሚያ ክልሎች 1.1 ሚሊዮን እንስሳት ክትባት እንዲያገኙ ማስቻላቸውን የተናገሩት ፋቲማ ሳኮር በአፋር ክልልም ግማሽ ሚሊዮን እንስሳትን የመክተብ ዘመቻ ማስጀመራቸውን አስታውቀዋል። ዓለም አቀፉ የቀይ መስቀል ኮሚቴ በቀጣዮቹ ሳምንታትም በወለጋ ደምቢዶሎ የህክምና ቁሳቁስና መድኃኒት ድጋፍ እንደሚያደርግ የተናገሩት ፋቲ ማሳኮር በአማራ ክልልም በይከል ለ24 ሺ ሰዎች የጥሬ የገንዘብ ድጋፍ፣ በሰሜኑ ሎቆቦ ደግሞ ለ12 ሺ ሰዎች የምግብ ድጋፍ እንደሚያደርጉ እንዲሁም ለሌሎች 12 ሺ ሰዎች ደግሞ መሰረታዊ የቤት ውስጥ ቁሳቁሶች እንደሚሰጡም አስታውቀዋል። ወደ ትግራይ የሚካሄደው የህክምና ቁሳቁሶችና መድኃኒቶች አቅርቦት እንደሚቀጥልም ቃል አቀባዩ ጨምረው ተናግረዋል። ከመስከረም ጀምሮ ተቋርጦ የነበረው ወደ ትግራይ ህክምና ቁሳቁሶችና መድኃኒቶችን የማድረስ ተግባር ከሁለት ሳምንት በፊት መጀመሩን የዓለም አቀፉ ቀይ መስቀል ኮሚቴ ለአሜሪካ ድምፅ አስታውቆ የነበረ ሲሆን ከዛ ጊዜ ወዲህ እስካሁን 15 በረራዎች ወደ መቀሌ መደረጋቸውን ቃል አቀባዩ ፋቲማ ሳኮር ተናግረዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከደቡብ ሱዳን ድንበር አቋርጠው ኢትዮጵያ ጋምቤላ ላይ ገቡ የሙርሌ ታጣቂዎች ትናንት ሶስት ሰዎች መግደላቸውንና ሁለት የደቡብ ሱዳን ስደተኞችን አቁስለው ሶስት ህጻናትን ማፍነው መውሰዳቸውን የክልሉ መንግስት አስታውቋል። የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ ኦዴንግ ለአሜሪካ ድምፅ ታጣቂዎቹ ከታህሳስ ወር ጀምሮ 13 ሰዎችን ገድለዋል፣ በስደተኞች ላይ ግን ጉዳት ሲያደርሱ ይሄ የመጀመሪያው ነው ብለዋል። ናኮር መልካ በኢትዮጵያ ህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፉ የሚመራውና የጋምቤላና ቤኒሻንጉል ጉሙዝ ርዕሳነ መስተዳድሮችን የያዘ ልዑክ ቡድን ከደቡብ ሱዳን ከፍተኛ ባለስልጣናት ጋር ተወያይቶ በተመለሰ ጥቂት ሳምንታት ውስጥ ግድያው መፈጸሙን የጋምቤላ ክልል መንግስት ገልጿል። የክልሉ ፕሬስ ሴክሬታሪያት ጽሕፈት ቤት ኃላፊ አቶ ጌቱ አዲንግ የሙሌ ታጣቂዎች ትናንትና ድንበር አቋርጠው በመግባት የኒዌር ዞን አኮቦ ወረዳ ውስጥ ሶስት ሰላማዊ ሰዎችን ገለውብናል ሲሉ ታጣቂዎቹ ወንጅለዋል። ሙርሌ ጥቃት የሚያደርገው በህፃናት እና በከብቶች ላይ ነበረ። በአሁኑ ሰዓት ግን መልኩ ቀየ ቀየረ መነሻው ጋምቤላ ከተማ አድርጎ ወደ ኒዌል ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ ሁለት ሰው ህይወት አልፏል። መነሻው ጎክ ከተማ፣ ፍኝቶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶርኛ ልጅ በሞቶር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታ ማለ ሌሊት ነው እንደዚህ ያደረጉት አቶ ጌቱ አያይዘውም ታጣቂዎቹ በዲማ ስደተኞች ጣቢያ ውስጥም ተመሳሳይ ጥቃት ፈጽመው የአካል ጉዳት በማድረስ ሶስት ህጻናት አፍነው ወስደዋል ሲሉ ጨምረው ገልጸዋል። በተመሳሳይ በያነ ሌሊት ላይ ዲማ የሚገኘው የሩፕጂ ካምፕ ላይ ጥቃት በማድረስ ሁለት እናቶች ቀላልና ከባድ ጉዳት ደርሶባቸዋል። ሶስት ህጻናት ደግሞ አፍነው ወስደዋል። ከስደተኛ ካምፕ ነው ወሰዱት። ጥቃቱ የተፈጸመው የሁለቱ ሀገር መሪዎች በጋራ ስለ ጉዳዩ ከተወያዩ በኋላ ቢሆንም ውይይቱ ሊያስገኝ ከታቀደለት ውጤት ጋር አይያያዝም ሲሉ አቶ ጌቱ ገልጸዋል። ያን ውይይት እንግዲህ በተሳቀ ሁኔታ እንዳለቀ ነው፣ በደረሰን መረጃ ጥሩ ውይይት ተደረገው። ከአሁኑም በኋላ ምክንያቱም ምንጭ የሚደረቀው እነዛ ከደቡብ ሱዳን የሚመጡትም ስናቆመው ነው ይህን ዝርፊያ እና ግድያ የሚቆመው ስምኔ ላይ የተደረሰበት ሁኔታም አለ። በተለይ ከግሬድ ቲቦር የሚመጡት እነዚህ የሙርሌ እንትን ክልላችን እንዳይገቡት ከአሁኑም በኋላ ውይይቶች እንዲደረጉት። ሙርሌ ለደቡብ ሱዳንም እንደ የእኛ ዋጥ ከመንግስት ጋር አይግባቡም። በተመሳሳይ እኛ ጋር ያደረጉ ያለ ድርጊቶች ደቡብ ሱዳን ላይ በዲያንካ ላይ በኑዌር ላይ እንደዚህ ተመሳሳይ ነገሮች ይፈጠማሉ። ስለዚህ እነዚህም ከዚህ ከውይይቱ በፊት ስለወጡ አሁንም ተበታተነው ነው በየጫካ ያሉት። የደቡብ ሱዳን መንግስት አያገኛቸውም። አሁንም በአሁኑ ሰዓት ቢፈልጋቸው ይህን ውይይት ለዘንድሮ ሳይሆን ለቀጣይ አመት ምናልባት ከሶስት ከአራት ወር በኋላ ኢፌክቲቭ ሊሆን ይችላል ብዬ ነው የማስበው። የተደረገው ውይይት ግን ፌክቲቪሊ ጥሩ ነው የሚል እንትንወሰድ ነው። ውጤቱ ግን በአሁኑ ሰዓት መታየት አይቻልም። የክልሉ ልዩ ኃይልና ሚሊሻዎች በስፍራው ሰላምና ፀጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኃላፊው ከታጣቂዎቹ መካከል ለጊዜው የተያዘ እንደሌለ አስታውቀዋል። የክልሉን ነዋሪዎችና በክልሉ የሚገኙ ስደተኞችን ከመሰል የጥቃት ስጋት ለመጠበቅም የክልሉ መንግስት ይሰራል ብለዋል አቶ ጌቱ። በተለይ የክልሉ መንግስት እነዚህም ዜጎች እንግዶች እስከሆኑ ድረስ እነዚህ እንግዶች ደግሞ የእኛ እንግዶች ናቸው መጠበቅም አለባቸው። ስለዚህ የክልሉ ሊያዊል የክልሉ ሚሊሻዎች እንደው ከፌዴራል ፖሊስ ጋር አብሮ በመሆን እነዚህ እንግዶች ያሉባቸው ካምፖች በአግባቡ እንዲጠብቅ ከዚህ በፊትም ጥበቃ እየተደረገው እነዚም ሾልከው ገቡ እንጂ በቀንም ቢሆን ይህን ጉዳት አያደርሱም ነበር መረጃ ቢኖረው። ስለዚህ ከዛ አንፃር ነው መንግስት ጥበቃ እያደረገላቸው ነው። በአሁኑ ሰዓት በክልሉ ሰባት የደቡብ ሱዳን መጠለያ ጣቢያዎች ሲኖሩ ከሶስት መቶ ሺህ በላይ ስደተኞች በጋምቤላ እንደሚገኙ የገለጹት ኃላፊው በታጣቂዎች ጥቃት ሲፈጸምባቸው ይሄ የመጀመሪያ መሆኑን ጠቁመዋል። ሳስ 2014 ዓ ም ጀምሮም የሙሌ ታጣቂዎች 13 ሰዎችን መግደላቸውንና ሰባት ሕፃናትን አፍነው መውሰዳቸውን እንዲሁም ከመቶ በላይ ከብቶችን መዘረፋቸውን ኃላፊው ገልጸዋል። ከደቡብ ሱዳን መንግስትም ሆነ ከታጣቂዎቹ እስካሁን በይፋ የተሰጠ መግለጫ የለም። በደቡብ ሱዳን የሚገኝ አንድ ጋዜጠኛ እንደጠቆመ ታጣቂዎቹ የተደራጁ እንዳልሆኑና በደቡብ ሱዳን መንግስትም ጭምር በወንጀለኝነት የተፈረጁ መሆናቸውን ገልጾልናል። የሙርሌ ጎሳ ታጣቂዎች ከስምንት ዓመት በፊት በኒዌር ዞንና አኛዋ ዞኖች ገብተው ከመቶ ሰባ ሰዎች በላይ መግደላቸውን፣ ህጻናትን አግተው መውሰዳቸውን በወቅቱም የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህፃናት መካከል ከመቶ ህፃናት በላይ ወደ ቤተሰቦቻቸው መመለሱንም ጭምር መንግስት ማስታወቁ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ እናምራ። በሳውዲ አረቢያ እስር ቤት ውስጥ ለሚገኙ ኢትዮጵያን መንግሥት አስቸኳይ እርዳታ እንዲያደርግላቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጠይቋል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩ ነገምታ የኦሮሞ ፌዴራሊስት ኮንግረስ መንግሥት የሚያስቀምጠውን አቅጣጫ ተከትሎ ለእነዚህ ዜጎች አስፈላጊውን ድጋፍ ለማድረግ ዝግጅት ላይ መሆኑንም ለአሜሪካ ድምፅ ተናግረዋል። የኢትዮጵያ መንግሥት በሳውዲ እስር ቤት የሚገኙና በሀገሪቱ ውስጥ የሚኖሩ ዜጎችን በተመለከተ ሲነጋገር ቆይተዋል። ፀሐይ ዳምጠው የኦሮሞ ፌዴራሊስት ኮንግረስ ፓርቲ በሳውድ አረቢያ እስር ላይ የሚገኙ የኢትዮጵያ ዜጎች ጉዳይ አሳስቦኛል ሲል መግለጫ አውጥቷል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ለአሜሪካ ድምፅ እንደገለጹት አሁን ባለው ሁኔታ በሳውዲ አረቢያ በእስር ላይ የሚገኙ ወገኖች ጉዳይ አሳሳቢ በመሆኑ መንግስት አስቸኳይ መፍትሄ መፈለግ አለበት ስሉ ገልጸዋል። መግለጫችን ትኩረት ያደረገው ነገር ዜጎች በተለያዩ ሁኔታ ራሳቸውንም ሆነ ቤተሰባቸውን ለማሻሻል ካላቸው ፍላጎት የተነሳ በተለያዩ ተገቢ ባልሆኑ መንገዶች ሁሉ ወጥቶ በውጭ ሀገር ችግር ላይ ይገኛሉ። በተለይም በሳውዲ አረቢያ ሀገር ውስጥ ከፍተኛ የሆነ ችግር እየደረሰባቸው መሆኑን ሰምተናል። በየእስር ቤቱ ታጉረው ከፊሎቹ በህይወት ቢኖሩም ከፊሎቹ ደግሞ እንደሞቱ ሁሉ ሰምተናል። መንግስት እንግዲህ ከማንኛውም ቅድሚያ ሰጥቶ የነዚህ ዜጎቻችን የነዚህ ወንድሞቻችን የእህቶቻችንን ህይወት ለመታደግ እንዲቻል ብለን ነው ተማጽኖ ያቀረብ ነው ኦፍኮ በመግለጫው እነዚህ ዜጎች ጥፋተኛ ሆነው ቢገኙ እንኳ ይቅርታ ተደርጎላቸው ለሀገራቸው እንዲበቁ መንግስት ከምንጊዜም በላይ ትኩረት ሊሰጠው ይገባል ስል አሳስበዋል። ጥፋታቸው ተሰርዞ ወይም ይቅርታ ተደርጎ የሄዱበት አቅጣጫ ወይም ስልት ጭምር የተሳሳተ ቢሆንም ሀገራችን ውስጥ ካለው የኢኮኖሚ ችግር፣ የፖለቲካ ችግር፣ የፖሊሲ ችግር የተነሳ ተሰደው ሊሆን ይችላል። ያ ሁሉ ቅርሳስ አድርጎ በህይወት የተረፉት ሀገራቸው ቤተ ዘመድ ማብቃት ህይወታቸውን ማድረፍ ማለት ነው። እነዚህን ዜጎች መታደግ የሁሉም ኢትዮጵያ ህዝብ ግዴታ ነው ያሉት አቶ ጥሩኔ ገምታ፣ ፓርቲያቸውም አስፈላጊውን ድጋፍ ለማድረግ ዝግጁ ነው ብለዋል። የአንድ ሀገር መንግስት አጠቃላይ የሆነ አመራር ይሰጣል። ሰዎች በተናጠል የሚያደረጉት ወይም የሚንቀሳቀሱበት ነገር አይደለም። አቅጣጫ ይሰጣል መንግስት። በዛ አቅጣጫ ውስጥ አልፎ ነው። ተፎካካሪ ፓርቲም ቢሆን እዛ ውስጥ ነው። ዜጎቹም እንደዛ ነው መሳተፍ ያለባቸው እና ወይም ሂደቶች ሊፈሱበት የሚገባ አቅጣጫ አለ። መንግስት አቅጣጫ ያስቀምጣል። በዛ አቅጣጫ መሰረት ነው። ለምሳሌ አሁን እነዚህ ወገኖቻችን በውጭ ሀገር ነው ያሉት። ከውጭ ሀገር ጋር የፖለቲካ ግንኙነት፣ የዲፕሎማሲ ግንኙነት፣ ሌላም ግንኙነት ያለው መንግስት ነው። ተሟካካሪ የፖለቲካ ፓርቲዎች አይደሉም። ነገር ግን እንደ ፖለቲካ ፓርቲም እንደ ዜግነትም ማድረግ ያለብንን መንግስት አቅጣጫ ከሰጠ በኋላ ልንሳተፍበት የምንችል ነገር ነው። አባሎች አሉን። አባሎቻችን በምን ሁኔታ ሊሳተፉ ይገባል የሚለውን ነገር ልናስቀምጥ እንችላለን። ይሄ ግን አቅጣጫ መመላከት ይኖርበታል የሚል ሀሳብ ነው ያለ። በዚህ ጉዳይ ላይ ከኢትዮጵያ ውጭ ጉዳይ ሚኒስቴር መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የኢትዮጵያ መንግስት ከሳምንታት በፊት በገንዘብ ሚኒስትሩ አቶ አህመድ ሺዴ ተመራና ከመንግስት የስራ ኃላፊዎችና የሃይማኖት ተቋማት መሪዎች የተውጣጡ የኢትዮጵያ ከፍተኛ ልዑካን ቡድን የሁለቱ ሀገራት ግንኙነት የበለጠ ስለምጠናከርበት እንዲሁም በሳውድ አረቢያ የሚገኙ ዜጎች የአጭር ጊዜና ዘላቂ መፍትሄዎች ስለሚገኙበት ሁኔታ ከከፍተኛ ባለስልጣናት ጋር ለመመካከር አልመው ወደ ሳውድ አረቢያ አቅንቶ እንደነበር ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠው ለቀደመው ዘገባ እናመሰግናለን። አድማጮቻችን በሳውዲ አረቢያ እስር ቤት ውስጥ ከሚገኙ እስረኞች ጋር ያደረግነው ቃለ ምልልስ በእሁድ ምሽት ስርጭታችን በስፋት ይደመጣል። እንድታዳምጡትም እንጋብዛለን። ቀጣዩ ዘገባ ወደ ምዕራባዊት ሀገር ናይጄሪያ ወስደናል። በናይጄሪያ የጸጥታ ችግር ባለበት ሰሜን ምስራቃዊ ክፍል የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ለመርዳት ከአንድ ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት እንዳለው በእነዚህ አካባቢዎች የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ባለው የጸጥታ ችግር ከሌላው ሕብረተሰብ ጋር መገናኘት አልቻሉም። ከእስላማዊ ተዋጊዎች የሚደርሰው ጥቃት እንደቀጠለ ባለበት ወቅት ግን ናይጄሪያ በሰሜን ምስራቅ ሀገሪቱ ውስጥ ተፈናቃዮች ይኖሩባቸው የነበሩ መጠለያዎችን በመዝጋት ሰዎች ወደ ነው መኖሪያ ቀያቸው እንዲመለሱ እየጎተጎተች ነው። የቲሞቲ ኦብዞን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2022 በናይጄሪያ ሊያደርግ ያቀደውን የሰብዓዊ ድጋፍ እቅድ ረብ ሁለት በአቡጃ ይፋ አድርጓል። በዕለቱ ንግግር ያደረጉት በናይጄሪያ የመንግስታቱ ድርጅት ሰብዓዊ ድጋፍ አስተባባሪ የሆኑት ማቲስ ሚሼል በዚህ ዓመት በሰሜን ምስራቅ እርዳታ የሚያስፈልጋቸው ከአምስት ነጥብ አምስት ሚሊየን በላይ ሰዎችን ለመርዳት አንድ ነጥብ አንድ ቢሊየን ዶላር እንደሚያስፈልግ አስታውቀዋል። የመንግስታት ድርጅቱ ባለስልጣን እንደተናገሩት በአሁኑ ወቅት በአካባቢው ላይ በተደጋጋሚ በሚ ፈጸም ጥቃት ምክንያት ከ2.2 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን ከ1 ሚሊዮን በላይ የሚሆኑት ደግሞ ለእርዳታ ድርጅቶች ለመድረስ አስቸጋሪ በሆኑ አካባቢዎች እንደሚገኙ ገልጸዋል። ባይ ዴፊኒሽን we are በቀጥተኛ ትርጓሜው እነዚህ ሰዎች ጋር እየደረስን አይደለም። ለዚህም ነው የማስታወሻው ደወል መደወል ያሻን። ልንደርስባቸው ካልቻልናቸው አንድ ሚሊዮን ሰዎች ካሉባቸው ቦታዎች 700 ሺህ ያህሉ አጣዳፊ እርዳታ ያስፈልጋቸዋል። የቻልነውን ለማድረግ እየጣርን ቢሆንም የጸጥታ ችግር ግን አለ። እነዚህ አካባቢዎች በአብዛኛው እንደ ቦኮ ሀራም ባሉ ታጣቂ ቡድኖች ቁጥጥር ስር ሲሆኑ፣ ቦኮ ሀራም በሰሜን ምስራቅ በሚገኙ እንደ ቦኖ አዳማዋና ዮቤ ባሉ አካባቢዎች ላይ ላለፉት አስራ ሁለት ዓመታት ጦርነት ሲያካሄድ ቆይቷል። የመንግስታቱ ድርጅት እንዳለው በዚህ ጦርነት ሴቶችና ሕጻናትን ጨምሮ በመቶና በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን በሚሊዮኖች የሚቆጠሩ ደግሞ እጅግ አሳዛኝ በሆነ ሁኔታ ውስጥ ይኖራሉ። የሀገሪቱ ባለስልጣናትም የኮሮና ቫይረስ ወረርሽኝና እጅግ እያሻቀበ የሚሄደው ዋጋ በሚሊዮኖች ለሚቆጠሩ ሰዎች ነገሮችን እያባባሱ መሆናቸውን ገልጸዋል። ትሮንድ ጄንሰን በናይጄሪያ የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኃላፊ ሲሆኑ አዲሱ የድጋፍ እቅድ ከፍተኛ ጉዳት ለደረሰባቸው የህብረተሰቡ ክፍሎች ቅድሚያ መድረስ የሚያስችል ነው ይላሉ። እቅዳችን በማይታጠፈው ቃል ኪዳናችን መሰረት የህይወት አድን ድጋፎችን እጅግ ለተጎዱና ተጋላጭ ለሆኑ ሰዎች ማድረስ ማድረስና ለነሱ ጥበቃ ማድረግ ነው። ቦኮ ሀራም የሚያደርሰው ጥቃት እንደቀጠለ ቢሆንም ካለፈው ዓመት ጀምሮ የናይጄሪያ ባለስልጣናት የጸጥታው ሁኔታ እየተሻሻለ መሆኑን በመግለጽ ተፈናቃዮች ወደ መኖሪያቸው እንዲመለሱ እየወተወቱና መጠለያ ጣቢያዎችን እየዘጉ ይገኛሉ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት አቀንቃኝ ቡድን በታህሳስ ወር ላይ ባወጣው መግለጫ ወደ አካባቢያቸው እንዲመለሱ የተደረጉ ሰዎች በነበሩበት መጠለያ ላይ በደረሰ ጥቃት ቢያንስ ስድስት ሰዎች ሲገደሉ አስራ አራት ሰዎች ደግሞ ጉዳት ደርሶባቸው እንደነበር አስታውቆ ነበር። ሆኖም ባለስልጣናቱ ሊከሰት የሚችል ረሃብን ለመከላከልና ከውጭ የሚመጣ እርዳታ ላይ ተደግፎ መኖርን ለመቀነስ ሰዎች ወደ እርሻቸው መመለስ አለባቸው ይላሉ። በናይጄሪያ የዩናይትድ ስቴትስ አምባሳደር የሆኑት ሜሪ ቤትስ ሊዮናርድ በጉዳዩ ላይ በሰጡት አስተያየት ተፈናቃዮች ወደ መኖሪያቸው ከመመለሳቸው በፊት ስጋት ባለባቸው አካባቢዎች ላይ ያለውን ሁኔታ ለማጥናትና ድጋፍ ለመስጠት ዝግጅት ላይ መሆናቸውን ተናግረዋል። ከክልል አመራሮች ጋር በጋራ ለመስራት ተነሳስተናል። ሰዎች ሊሄዱ የሚገባበትን ቦታና እንዴት እንደምንደግፋቸው በተመለከተ የተባበረ የመማከርና በመርህ የተደገፈ ውሳኔ ላይም ደርሰናል። ባለፈው አመት የተባበሩት መንግስታት ድርጅት ወደ አምስት ሚሊየን ለሚጠጉ ሰዎች ድጋፍ ያደረገ ሲሆን ከእነዚህ ውስጥ አንድ ነጥብ ሶስት ሚሊየን ሰዎች የሚሆኑት የተመጣጠነ ምግብ የሚያስፈልጋቸው ናቸው። ስመኝሽን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ወደ አውስትራሊያ ይወስደናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስለ ደህንነትና ኮቪድ-19 ለመምከር አውስትራሊያ ይገኛሉ። ይሁን እንጂ በዩክሬን ድንበር አቅራቢያ የተከማቸው የሩሲያ ጦርና በቻይናና ሩሲያ መካከል እያደገ የመጣው ወዳጅነትም ትኩረት የሳበ ጉዳይ ሆኗል። የቪኦኤ ከፍተኛ ዲፕሎማሲ ዘጋቢ ሲንዲሳይን የላከችውን ዘገባ ደረጀ ደስታ እንደሚከትሉ ያሰማናል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሳቸው በፊት እንደነበሩት የዩናይትድ ስቴትስ ከፍተኛ ዲፕሎማቶች ዩናይትድ ስቴትስ የውጭ ግንኙነት ፖሊሲ ትኩረቷን ወደ እስያና የህንድ ፓሲፊክ አካባቢዎች መለወጥ ትፈልጋለች። ባለሙያዎች በዚህ የቀውስ ወቅት ወደ አውስትራሊያና ፊጂ መሄዳቸው የሚያስተላልፈው ትልቅ መልዕክት አለ ይላሉ። ብራያን ሃርዲን ከዩናይትድ ስቴትስ የሰላም ተቋም እንዲህ ብለዋል። በምስራቅ አውሮፓ ቀውስ ባለበት ወቅት የውጭ ጉዳይ ሚኒስትር ብሊንከን በሜልቦርን ከጃፓን ህንድና አውስትራሊያ አቻዎቻቸው ጋር መገናኘታቸው ብዙ ነገር ይናገራል። እዚህ ጋር አንዱ ትልቁ ነገር የሚመስለኝ ዩናይትድ ስቴትስ በዋናነት የምታተኩረው ዋነኛው የፖሊሲዋ ማዕከል በሆነው የእስያ ፓስፊክና የህንድ ፓስፊክ ቀጠና ላይ ነው ሌላ ቦታ የተፈጠረ ቀውስ ትኩረታችንን ከጊዜ ወደ ጊዜ በሚወስድበት ጊዜ እንኳን ትኩረቷን እዚያ ላይ ማድረግ የምትፈልግ ይመስለኛል። ዛሬ አርብ ብሊንከን በቡድን ስማቸው ኳድ ወይም አራቱ እየተባሉ ከሚጠሩት ዩናይትድ ስቴትስ፣ አውስትራሊያ፣ ጃፓንና ህንድ መሪዎች ጋር ተገናኝተዋል። ባለሙያዎች እንደሚሉት ኮቪድ-19ን በጋራ መዋጋት የስብሰባው ትልቁ አጀንዳ ነው። ማይክል ኩግልማን ከዊልሰን ሴንተር ይህን ብለዋል። ይህ አራቱም ለተወሰነ ጊዜ ሲሰሩበት የነበረው ነገር ነው። ህንድ የኮቪድ ክትባቱን እንድታመርት ዩናይትድ ስቴትስና ጃፓን ደግሞ ወጪውን እንዲሸፍኑ፣ አውስትራሊያ ደግሞ በመላው እስያ የሚደረገውን ስርጭት አስፈላጊውን በማሟላት እንድትረዳ ማለት ነው። ይህ እንደሌላው ሁሉ በአራቱ አገሮች የጋራ ተነሳሽነት ቻይናን ለመቋቋም ታስቦ የሚደረግ ነው። ቻይና በህንድ ፓስፊክ የምታደርገውን የክትባት ምርትና ስርጭት ለመቋቋም የሚደረግ የክትባት ዲፕሎማሲ ነው። ባለፈው ሳምንት የቻይናው ፕሬዚደንት ዢ ጂንፒንግ ከቤጂንግ ክረምት ኦሎምፒክ መክፈቻ ጥቂት ሰዓታት በፊት የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ተቀብለው አነጋግረዋል። ሁለቱ መሪዎች በአውሮፓና በህንድ ፓስፊክ አካባቢ አሉታዊ ብለው የጠሩትን የዩናይትድ ስቴትስን ተጽዕኖ መተቸታቸውን ተንታኞች ተገንዝበውታል። ማይክል ከግልምን ከዊልሰን ሴንተር አሁንም እንዲህ ይላሉ። በዚህ ጊዜ ሩሲያ ዩክሬንን የምትወር ቢሆን ቻይና ሩሲያ በጣም የምትተማመንባትና ታማኝ አጋር ሆና ልትቆይ ትችላለች። ሩሲያ ከዩክሬን ጋር ጦርነት ውስጥ የምትገባ ብትሆን የቻይና ድጋፍን ትጠይቅ ይሆናል። በተለይም በወረራው ሳቢያ በራሽያ ላይ በሚጣለው ማዕቀብ የተነሳ የመጣኔ ሀብት እርዳታ ትፈልጋለች። በሌላኛው የዓለም ክፍል ግዙፉ የሩሲያ ጦር ከቤላሩስ ጋር ያደረገው ወታደራዊ የጦር ልምምድ የውጥረቱን መባባስ አመልክቷል። ከሩሲያ መከላከያ ሚኒስቴር የተገኘው ምስል እንደሚያመለክተው ከባባድ የሩሲያ ሚሳይሎችና ታንኮች ጠመንጃዎች ታይተዋል። ብሊንከን በጉዞቸው ወቅት ከፈረንሳይና ኔቶ መሪዎች ጋር በመነጋገር ሩሲያ የወረራውን ውጥረት እንድታረግብ የሚያደርጉትን የዲፕሎማሲ ጫና መቀጠላቸው ተመልክቷል። ብሊንከን በጉዟቸው ወቅት ከፈረንሳይና የኔቶ መሪዎች ጋር በመነጋገር ሩሲያ ውጥረቱን እንድታረግብ የሚያደርጉትን የዲፕሎማሲ ጫና መቀጠላቸው ተመልክተዋል። ደረጀ፣ እናመሰግናለን። አድማጮቻችን፣ የአሜሪካ ድምፅ ነው እየተከታተላችሁ የምትገኙት። እኛን ለማዳመጥ ለመከታተል የሚያስችሉ ተጨማሪ አማራጮችን በመቀጠል እንንገራችሁ።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 ጣሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮቻችን እንዲሁም ተመልካቾቻችን፣ አሁን እንግዲህ የሁለተኛው አጋማሽ የመጀመሪያ ቅንብርን በመቀጠል እናሰማችሁ ነው። የመጀመሪያው ቅንብር ወደ ትግራይ ክልል ይወስደናል። ላለፉት ስምንት ወራት ወደ ትግራይ ክልል ነዳጅ ባለመግባቱ መቸገራቸውን የአሜሪካ ድምፅ ያነጋገራቸው የመቀሌ ነዋሪዎች ገለጹ። የነዳጅ እጥረት በሕይወታቸው ላይ እየፈጠረ ያለውን ተጽዕኖ ያስረዱ ነዋሪዎች ችግሩ እንዲፈታ ዓለም አቀፉ ማህበረሰብ ተጽዕኖ እንዲያደርግም ጠይቀዋል። ሙልጌታ ጽባ አቶ ዳዊት ተክላይ በመቀለ ከተማ ነዋሪ ነው። ባለሶስት እግር ተሽከርካሪ በተለምዶ ባጃጅ ተብሎ የሚጠሩ የታክሲ አገልግሎት በመስጠት የቤተሰቡ ኑሮ ይመራ እንደነበር ገልጿል። በአሁኑ ጊዜ ግን በነዳጅ እጦት ምክንያት ያለ ስራ ለወራት መቀመጡ ገልጿል። በባጃጅ ነው የምተዳደረው። ባለትዳርና የሁለት ልጆች አባት ነኝ። በዛ ላይ ስድስት ወንድሞችና እህቶች አሉኝ። እነሱንም በባጃጅ ስራ ነበር ማስተዳድራቸው። አሁን ግን በተፈጠረው በጦርነት ምክንያት ምንም ሰርተንም እራሳችንም ቤተሰቦቻችን ማስተዳደር አልቻልንም እና ችግር ላይ እንደወደቅን ነው። ምክንያቱ ነዳጅ ልናገኝ አልቻልንም። ያው እንደሚታወቀው ትግራይ በአራቱም አቅጣጫ በሁሉም በዙሪያ ተከበናል። ነዳጅ ሊገባልን አልቻለም። ምንም ልንሰራ ስላልቻል፣ ያው እንግዲህ ችግር ላይ ወድቀናል። አሁን እንግዲህ ያው ቤተሰብ የሰጠንን ካገኘን በልተን እናዳለን፣ ካላገኘን ችግር ላይ ወድቀናል። በነዳጅ ምክንያት ትራንስፖርት ባለመኖሩ ቤተሰቦቹ ከስድስት ወር በላይ ሳይጠይቃቸው እንደቆየ የሚናገረው ደግሞ ከዋኒ ተስፋ እየተባለ ነው። ሰሜን ምዕራብ ላይ ያሉ ቤተሰቦችን ስፔስፊካሊ ሽረ አደ መሐመዳይ ብሎም ማይሓንስ የሚገኙ ቤተሰቦችን ህጄ መጠየቅ አልቻልኩም። ወደዚህ እንድዳረግ ያደረገኝ ነገር ደግሞ የነዳጅ እጥረትም አለመኖሩም ነው። ሁሌ የአእምሮ ላይ የሚመላለስ አንድ የእህቴ ልጅ አለ። ምስል ነው የተሳለልኝ። እንደዚህ አይነት ልጅ ነው እንደዚህ አይነት ልጅ ነው የወለደችው እህት አሉኝ እና እሱን እንዳላይ ሁሌ አእምሮ ውስጥ አለ። ህፃኑ እሱን ማየት ፈልጋለሁ። እኔ ነዳጅ አለ ባለመኖሩ ምክንያት ግን ያንን ነገር እንኳን ማድረግ አልቻልኩም። ይህን ያክል ነው። የነዳጅ አለመኖር እጥረት ብቻ ሳይሆን፣ የነዳጅ አለመኖር በሕይወቴ የፈጠረው ጫና ይህን ያክል ነው። በከተማ መሀል የታክሲ አገልግሎት በጣም ጥቂት ነው ያለው ያለው ከዋኔ በእግር ነው የምንንቀሳቀሰው። በዚህ ደግሞ ስራችን በአግባቡ መፈጸም አልቻልንም ብሏል። ዳቦ ጉዳይ ማንሳት እንችላለን ማለት ነው። ዳቦ ቤቶች በአንዳንዴ መብራት ይቆራረጣል። ይቆራረጣል ብቻ ሳይሆን ለሳምንታት መብራት መቀለ ከተማ ውስጥ አጠቃላይ ትግራይ ውስጥ ይጠፋል እና ይህንን የመብራት መቆራረጥ ሲያጋጥም አንዳንድ የዳቦ ቤቶች በነዳጅ ነው የሚጋግሩት ዳቦውን ማለት ነው። እና ነዳጅ ሳይኖር ሲቀር ሳይጋግሩ ይቆይ ይቀራሉ። ዳቦ እንኳን ሳናገኝ እንቀራለን ማለት ነው። ዳቦ የእለት ጉርሻችን የመብላት እድላችን በጣም ጠባብ የሚሆንበት አጋጣሚዎችም አሉ። አቶ ካሳ ኃይሉ በትግራይ ክልል የንግድ ኢንዱስትሪና ከተማ ልማት ቢሮም የንግድ ልማት ዳይሬክተር ናቸው። ወደ ክልሉ ካሁን በፊት በየሳምንቱ 81 የነዳጅ ማደያዎች እያንዳንዳቸው 50 ሺህ ሊትር ነዳጅ አስገብተው ህዝቡ ይጠቀም ነበር ብለዋል። ላለፉት ስምንት ወራት ግን ወደ ክልሉ የገባ ነዳጅ የለም ብለዋል። ስነ 21 ንድሃር ብትግራይ ደረጃ እጽዋ ስለዝተገበረ ነዳጅ ካብ ቦታ የለም። ከሰኔ ሀያ አንድ በኋላ ወደ ትግራይ የሚያስገባ ሁሉንም በመዘጋጋቱ ነዳጅ ከሚመጣበት ቦታ እየገባ አይደለም። እንቅስቃሴ በከፍተኛ ሁኔታ ተገድቷል። ለምሳሌ ከአንድ ቦታ ወደ ሌላ ቦታ እንቅስቃሴ የለም ማለት ይቻላል። የተወሰኑ ትላልቅ ተሽከርካሪዎች ከአርባ ሰዎች በላይ የሚጭኑ የህዝብ መጓጓዣ ጥቂት አሉ የሚንቀሳቀሱ። እነዚህ ግን በጭራሽ የህዝቡን ፍላጎት አያሟሉም ነው ያሉት። ከሰኔ ወር በፊት የገባው ነዳጅ በኮታ በማከፋፈል ለአስፈላጊ ስራዎች ለመጠቀም ሰርተናል ያሉት አቶ ካሳም በአሁኑ ጊዜ ግን ነዳጁ እያለቀ ነው በማለት ተናግረዋል። ይህ የነዳጅ እጦት በንግድ እንቅስቃሴና ማህበራዊ ስራ እንቅፋት ፈጥሯል በማለትም ገልጸዋልም። እዚ ናይ ጥዕና ትካላት በዘይ ነዳዲ ምንም የጤና ተቋማት ያለ ነዳጅ መንቀሳቀስ አይችሉም። መብራት ቢኖርም በሚጠፋበት ጊዜ ጄኔሬተር በመጠቀም በማቀዝቀዣ የሚቀመጡ ቀደም ብለው ገብተው የነበሩ ጥቂት መድኃኒቶች እንዲበላሹ ሲያደርግ ነበር። ሌላ ደግሞ የመስኖ ስራ ለመስራት በጄኔሬተር ለመጠቀም ነዳጅ የለም ነው ያሉት። አሁን በትግራይ ያለው የነዳጅ እጦት ለመፍታት ዓለም አቀፍ ማኅበረሰብ ካላገዘ በሁሉም ዘርፍ ያለው ችግር ሊባባስ ይችላልና ሊያግዝ ይገባል በማለትም ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም ሙሉ ጌታን፣ ለቀደመው ዘገባ እናመሰግናለን። ተከታዩ መሰናዶ ኢትዮጵያውያንን ከመጽሐፍት ጋር ያላቸውን ግንኙነት ያጠብቁ ዘንድ ስለወጠነ አንድ አውታር ይነግረናል። ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆነ ሶስት ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ ቴክኖሎጂ ተቋም የግለሰቦችን የማንበብ ባህል የሚያዳብር ደራሲዎችን ደግሞ በቀላሉ ወጪ የሚወጡ ስራዎቻቸውን ለአንባቢ እንዲያደርሱ የሚያግዝ አፍሮ ሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህፃናትና ለአዋቂ የሚሆኑ መጽሐፎችን በነፃና በግዢ የሚያቀርብም ሲሆን የማንበቢያ ጊዜ የሌላቸው ደግሞ በድምፅ ተቀርጸው መስማት እንዲችሉም ያደርጋል። ስመኝ ሸቆየ የዚህ ቴክኖሎጂ መስራቾችን እንግዳ አድርጋችኋለች፣ በመቀጠል ይሰማል። ቤት ተገኛ ልሞባላለሁ። የሶፍትዌር ኢንጂኒሪንግ ባለሙያ ነኝ። ወደ ስዊዘርላንድ ፈታሁ አንድ አስር አመት ሆኖኛል። አስራ አንድ አመት በባዮ ሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂኒሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው። ነብዩ የሴፍ ኃይለ ስላሴ ይባላለሁ። እ ሶፍትዌር ዲቨሎፐር ነኝ፣ ባይ ፕሮፌሽን የኢኮኖሚክስም ተማሪ ነኝ። ካረንት በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናን ፕሮፊት ሴክተር ላይ ነው ብዙውን ጊዜ የሰራሁት። እሺ፣ ሰላም ስሜ ብዙነህ ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አሴ ሶፍትዌር ኢንጂነር አሴ ዴቨሎፐር አርክቴክት ማናጀር ዳይሬክተር ሆኜ አገልግያለሁ። ከ2015 ጀምሮ ደግሞ የራሴን ዴችዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት። ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁ እና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተል ጀምር። ብዙልህን። እኔም ከአገር ከወጣን ምናልባት አስራ አምስት አመት ነቢዩ ከአገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የሰባት አመት ልጅ አለኝ። እናትን አይል የሚባል ለልጅ ተረትን ማንበብ እፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የቻለ ሰው አላገኘውም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ካነበብኩኝ አንድ አስራ አምስት አመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙን ሀምሳ ዋየው የብዙም ችግር አንድ አይነት ነው ተገኘ። እና ይሄንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለን ስናየው የሁሉም ሰው ችግር ሆኖ ነው የምናየው ነው። ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው። ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ሕዝብ መጽሐፎቻችንን ማንበብ የሚችለው በትልቅ ችግር እንደ በርበሬታ እንዳሽሮ በሻንታ ተጭኖ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፓብሊሽ ማድረግ ለተጠቃሚዎችም በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት እንግዲህ እንግዲህ ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ የስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዩ ወደ አንተ ልምጣ። ዳዊትም እንዳለው መጀመሪያ ያው የዲስትሪቢሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ቡጣ ውረድ ነው፣ ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል። ደግሞ አንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሰዋል ብላችሁ ታስባላችሁ እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። ያ የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የሕዝብ መጽሀፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነጽሁፍ ካልቸር ባህልን ታሪክን የያዙ መጽሀፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥ የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው። ዳዊት ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነፃም በግዥም መልክ ቀርበዋል። ስለ ደራሲያኑ፣ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደት ውስጥ ምን ይመስል ነበር? የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን እንጌጅ ማድረግ ካልተቻለ የኛ ስራ ውጤት ትርጉም አይኖረውም። ሦስታችንም አንድ ላይ የተሰባሰብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት ስድስት ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ክሉ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል እና እዚህ ደረጃ እስክንደርስ አንድ አመት ከአንድ አመት ከሶስት ወር ከአንድ አመት ከአራት ወር በላይ ወስዶብናል። ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው? ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን ኦንላይን የደራሲዎችን መጽሐፍ በፒዲፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው ቅናሚ ታትሞ የሚወጡበት ሲችዌሽኖች አሉ። ሶ እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን ሀንድረድ ፐርሰንት የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው። መጽሐፉ የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከኛ አፕሊኬሽን ውጭ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም። ብዙአየሁ፣ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች ራሴዎቹ የመረጣቸኋቸው የተመረጡበት መስፈርት አለው? መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸውን ማግኘት ራሱ በጣም አስቸጋሪ ነበር እና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን በእሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደ እንደነ እንዳለጌታን እነ ኤፍሬም እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብን ና መጀመሪያ ከእነሱ ጋር ነው መስራት የጀመር ነው። አሁን አፍሮሪድ ላይ ወደ አስር አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገን፣ አድማጮቻችን፣ ውይይቱ በዚህ አልተጠናቀቀም። የዚህ መሰናዶ ሙሉ ቅጂ በድረገጻችን ላይ ስለሚገኝ ጎራ ብላችሁ እንድታዳምጡት እንጋብዛለን። በመቀጠል ደግሞ አበይት የዓለም ሁነቶችን በካሜራቸው ካስቀሩ ባለሙያዎች ጥቂት ምስክርነት እንሰማለን። ዘገባው የአሶሺየትድ ፕሬስ ነው። ጋዜጠኞች ባለፈው ዓመት በካሜራቸው ካስቀሯቸው የኮቪድ-19 የአየር ንብረት ለውጥ፣ የአፍጋኒስታንና ዩናይትድ ስቴትስ ካፒታል ገጠመኞች መካከል አንዳንዶቹን ይገልጿቸዋል። ይህንን ዘገባ የሚያሰማን ግርማ ደገፋ ነው። ማንም ሰው የሕይወቱን የመጨረሻ ሰዓት ለብቻው ማሳለፍ አይፈልግም። ለዚህ ነው ኮቪድ-19 በአረጋውያን ላይ ያደረሰው ልባችንን የሚሰብረው። በጣሙን ተጋላጭ ስለሆኑ መገለል ቢኖርባቸውም በጥንቃቄ አጠገባቸው መሆን እንችላለን። እናያቸዋለን፣ እናዳምጣቸዋለን። የውጭ ኃይሎች ገና ሳይወጡ ታሊባን እንዴት በጥቂት ቀናት ውስጥ ዋና ዋና ከተሞችን ይዞ ካቡል በመድረስ በፍጥነት መላ ሀገሪቱን እንደተቆጣጠረ ሁሉንም ሰው ያስገረመ ይመስለኛል። አፍጋኒስታን ከዓለም ትልቋ ሄሮይን አምራች ነች። ከፍተኛ የሱሰኞች ብዛት ችግርም አለባት። በዚህ ፎቶግራፍ ላይ የምታዩቸው ሰዎች ፀጉራቸውን ለመላጨት ወረፋ የያዙ ናቸው። ታሊባኖች ከመንገድ አፍሰው አምጥተዋቸው አሁን የሐሺሽ ተጠቃሚዎች መታከሚያ ወደ ተደረገው የቀድሞ የጦር ካምፕ አስገብተዋቸዋል። በመላው ዓለም ያሉ የአሶሽየትድ ፕሬስ ፎቶ አንሺዎች ባለፈው ዓመት የጎርፍና የእሳት አደጋዎችን እንዲሁም ረሃብን ሸፍነዋል። ለእነዚህም ጥፋቶች የአየር ንብረት ለውጥና የዓለም ሙቀት መጨመር አስተዋጽኦ እንዳደረጉ ግልጽ ነው። ለብዙ ዓመታት በስደተኞችና በሜክሲኮና ዩኤስ ድንበር ላይ ስለሚፈጸሙ የሰዎች ዝውውር ታሪኮችን እንደመሸፈኔ ሁሌም የማስበው በተፈጥሮ አደጋ ምክንያት ወይም በአየር መዛባት፣ በእርስ በርስ ጦርነት ወይም በሌሎች በርካታ ነገሮች ምክንያት ማናችንም እኮ ስደተኛ ልንሆን እንችላለን፣ ወይ ሰፋሪዎች ወይም ጥገኝነት ጠያቂዎች እያልኩ ነው። በፕሬዚዳንታዊው ምርጫ የድምፅ ቆጠራ ላይ ነበርን። የካፒቶል ህንፃ ተወረረ። በዋናው የህንፃው መሃል አስለቃሽ ጢስ ነበር። ወደ ምክር ቤቱ አዳራሽ የሚያስገባው ዋና በር መስዋቱ ተሰባበረ። ያ በር በየዓመቱ ፕሬዚዳንቶች የስቴት ኦፍ ዘ ዩኒየን ንግግራቸውን ለማድረግ የሚገቡበት በር ነው። የደህንነት አባላት ወደ ተሰባበሩት መስኮቶች ሽጉጣቸውን ደግነዋል። ካሜራዬን ወደ በሩ አስተካክ እየጠበቅኩ የረብሸኞቹ ድምፅ ከውጭ ይሰማኛል። ከዚያ በስብርባሪው መስኮት ውስጥ አይኖች አየሁ። ከነውጠኞቹ አንዱ ወደ ውስጥ ለማየት ይሞክራል። እሱ ያላየው ግን አፍንጫው ስር ፊቱ ላይ ያነጣጠሩትን ሽጉጦች ነው። የአንድ ፎቶ ጋዜጠኛ ስራና ኃላፊነት ሰዎች በራሳቸው ሊያዩት የማይችሉትን ነገር ማሳየት ነው። ይህን ለማድረግ ደግሞ እዚያ መገኘት አለብን። ገፋን እናመሰግናለን። አሁን ለምሽቱ ከያዝንላችሁ ዝግጅቶች መካከል የመጨረሻውን እናስተዋውቃችኋለን። ይህ የያዝነው የካቲት ወር በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ የሚዘከርበት ወር ነው፣ ከሱ ጋር የተገናኘ ነው ዘገባው። ጥቁር አሜሪካውያን ለረጅም ዘመናት በባርነትና በጭቆና ጥላ ስር የኖሩ ሲሆን አሁንም ድረስ በተለያዩ የስርዓት ማነቆች ውስጥ ተጨቅኖም ይገኛሉ። አሁንም ድረስ በቆዳ ቀለማቸው የተነሳ ለጥቃት የተጋለጡ ናቸው። ላብነት ባለፉት ጥቂት ሳምንታት ታሪካዊ የጥቁር ዩኒቨርሲቲዎች በሚባሉ ትልልቅ ዩኒቨርሲቲዎች ላይ እንዲሁም በዚህ በዋሽንግተን ዲሲ ባሉ ጥቁር የሚበዛባቸው የሁለተኛ ደረጃ ትምህርት ቤቶች ላይ የቦምብ ጥቃትና ማስፈራሪያ መድረሱን ማንሳት ይቻላል። ኤደን ገረመው ወርሃይ ካቲት እንዴት የጥቁሮች ታሪክ መዘከሪያ ሆነ ስትል ከዚህ ቀደም አሰናድታ የነበረው መርሃ ግብር በመቀጠል እናሰማችሁ። You're going to learn to say your name. Let me hear you say it. What's your name? Kunta. Kunta Kinte. ይህ ድምጽ በ1983 ዓ.ም ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚገረፍበት ትዕይንት ነው የተወሰደው ይህ ከአራት መቶ ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትም መተው ከስም ይጀምራል። የጥቁሮች የነጻነትና የእኩልነት ትግል በብዙ ውጣውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተውጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በነጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮች ጫና ስር ለመኖር ተገድደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጀፈርሰን ራሳቸውም ባሪ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር። ከ1838 ዓ ም ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓ ም ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል፣ የፈጠራ ስራ፣ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የህይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ህይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወድን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከአስራ ስድስተኛው የዩናይትድ ስቴትስ ፕሬዚዳንት አብርሃም ሊንከንና ከአስራ ስምንት ሃያ አምስት እስከ አስራ ዘጠኝ ዜሮ ሁለት ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ፀሐፊና አንድ አንደበተ ርቱዕ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወርሃ የካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ። እንደ ሃሪየት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራች ሴት፣ እነ ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊ ይነሳል። እነሱም ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይኪንግ ኦቲስ የልብ ምት መቆጣጠሪያን የሰሩ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦቸውን ያበረከቱ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓ ም የአሜሪካ 38ኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። ከ1950 ወዲህ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም አሁንም ግን ብዙ ስራ ይጠብቀዋል። ጥቁር አሜሪካውያን ከአራት መቶ ዓመት በላይ በኖሩባት አዲሲቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል ዕድላቸው ከፍተኛ ነው። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013 የተጀመረው ብላክ ላይፍስ ማተር ወይም የጥቁሮች ሕይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመላክታል። አሁንም ቢሆን ትግሉ ይቀጥላል። አድማጮች አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ቅንብሩ ደግሞ ኤልያስ አስማራ። እስካሁን ድረስ አብረናችሁ ነበር። ጽዮን ግርመው ደግሞ የዕለቱ ዋና አዘጋጅ ነበረች። መልካም ምሽት ይሁንላችሁ። በነገ ዕለት እንገናኝ።